ለዕለቱ አብይ ርዕስ ወዳዘጋጀነው ዘገባ እናልፋለን። የጠቅላይ ሚኒስትር መለስ ዜናዊን ከዚህ ዓለም በሞት መለየት ተከትሎ የተፈጠረው የስልጣን ክፍተት በፍጥነት እንዲሞላ ኢዴፓ አሳስቧል። ፓርላማው ተተኪውን ጠቅላይ ሚኒስትር በአስቸኳይ በመሾም የአገሪቱ መንግስት በሙሉ ኃይልና ጉልበት ተግባሩን እንዲያከናውንም ጠይቋል። ጉዳዩ የኢህአዴግና የመንግስት ብቻ ሳይሆን የመላው አገሪቱ ህዝብ ጉዳይ ነውም ብሏል ኢዴፓ። እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል። ሰላማዊ የስልጣን ሽግግርና ተከታይ የኢትዮጵያ የፖለቲካ ሁኔታ ዋነኛ መነጋገሪያ መሆኑን ቀጥሏል። ኢትዮጵያን ላለፉት 21 ዓመታት የመሩት ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ከተለዩ ሁለት ሳምንታት ቢቆጠሩም ሌላ ጠቅላይ ሚኒስትር አልተሾመም። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ዛሬ ባወጣው መግለጫ ሁኔታው እንዳሳሰበው ገልጿል። በስልጣን ላይ የቆዩ መሪዎች ሕይወት በሚያልፍበት ወቅት ቅድሚያ ሰጥቶ ሰላማዊ በሆነ መንገድ የስልጣን ሽግግር ማድረግ በየትኛውም ሀገር የተለመደ ነው ብሏል። የዛሬ ሁለት ሳምንት የጠቅላይ ሚኒስትር መለስ ዜናዊ ዜና እረፍት በሚኒስትሮች ምክር ቤት ይፋ በተደረገበት ወቅት ሰላማዊ የስልጣን ሽግግር ለመደረጉ ምልክት ታይቶ እንደነበረ አስታውሷል። በኋላ ላይ ግን ሁኔታዎች ተቀይረዋል ባይ ነው። ኢዴፓ ፓርላማው አቶ ኃይለ ማርያም ደሳለኝን ቃለ መሀል ላይ ያስፈጽማል ሲባል ያንን አለማድረጉን ተጠባባቂ ጠቅላይ ሚኒስትር መባላቸው ቀርቶም ምክትል እየተባሉ መጠራታቸውን የኢዴፓ ዋና ጸሐፊ መስፍን መንግስቱ ለቪኦኤ ተናግረዋል። ይህ ደግሞ ሀገሪቱን በሙሉ ኃይልና ጉልበት የሚመራ መንግስት እንደሌለ ያሳያል ብለዋል። ምክትል ጠቅላይ ሚኒስትር ሁልጊዜ ምክትል ነው። ምክትል ጠቅላይ ሚኒስትሩ ሁን፣ በስልጣንና በኃላፊነታቸው ላይ ያለውን ገደብ ያሳያል። ስለዚህ አሁን ያላቸው ስልጣን አገሪቱን በሙሉ ኃይላቸው ለመምራት የሚያስችላቸው አይደለም ብለን እናምናለን። ከዚህ አንጻር ይሄ ደግሞ የህዝብ ፍላጎት ነው። ኢህአዴግና መንግስት ስመቻቸው ወይም በፈለጉበት ጊዜ ብቻ የሚያከናውኑት ነገር አይደለም ወይም እንደዛ መሆን የለበትም። ይሄ ስልጣን ሽግግሩ ሰላማዊ በሆነ ሁኔታ መፈጸም መቻሉን ህዝቡ በጉጉት እየተጠባበቀ ነው። ስለዚህ ለዚህ የህዝቡ ፍላጎት ምላሽ መስጠት አለበት ኢህአዴግ መንግስት። በኢህአድግ አባል ፓርቲዎችና ባለስልጣናት መካከል የስልጣን ሽኩቻ ስለመኖሩ ግን እርግጠኛ መሆን እንደማይቻል አቶ መስፍን ያስረዳሉ። በግሌ ነው መመለስ የምችለው። እስካሁን ባየነውና በታየው ሂደት ውስጥ በኢህአዲግ ውስጥ አሁን የስልጣን ሽኩቻ አለ ብሎ ለማለት የሚያስችል መረጃ የለኝም። ይሄን የሚሉ ሰዎች በምን ምክንያትና ለምን እንደሚሉ ለእኔ ግልጽ አይደለም። ያው በተለመደው አሰራር መገመት ይቻላል። ማለት ከታሪክ ከምንም አንድ ጠንካራ መሪ ሲሞት ሁልጊዜ ተከታዮቹ በነበሩ ሰዎች መካከል የቦታ ጥያቄ የመፈለግ የፍላጎት ግጭቶች፣ አንዳንድ ነገሮች መከሰታቸው የታወቀና የተረጋገጠ ነገር ነው። በእኛም ሀገር አሁን ከጠቅላይ ሚኒስትር መለስ ከሞቱ በኋላ አንዳንድ ነገሮች አይጠፉም ብሎ ማሰብ ይቻል ይሆናል፣ ግን ከዚህ በላይ ለማለት ስለ ጉዳዩ እኔ ተጨባጭ የሆነ መረጃ የለኝም። ግን በአንድ በኩል ስገምተው፣ ኢህአዴግ በማንኛውም ጊዜ እንዳስፈላጊነቱ ማድረግ የምንችለው ጉዳይ ነው፣ ስለዚህ በተመቸና በምንፈልገው ሰዓት እንደምናስበው እናደርጋለን፣ እስከዛ የሚያስቸኩል ነገር የለም ብሎ ያሰበ ይመስላል። አንደኛው እኛ ትክክል አይደለም እያልን ያለ ነው። ይሄ ነው ጉዳዩ። የህዝብ ጉዳይ ነው፣ የህዝብ ፍላጎት ነው። የኢሕአዴግ እና የመንግስት ብቻ አይደለም የምንለው ከዚህ አንጻር ነው። አሁን ባለው ሁኔታ ሰላማዊ የስልጣን ሽግግር ሲከናወን ማየት የህዝብ ፍላጎት ነው። ሰላማዊና ህገ መንግስታዊ የስልጣን ሽግግር ተደርጓል ለማለት ጊዜው ገና መሆኑን የኢዴፓ ዋና ጸሐፊ ቢናገሩም ዩናይትድ ስቴትስን ጨምሮ የበርካታ ሀገራት ባለስልጣናት ግን በኢትዮጵያ ህገ መንግስታዊ የስልጣን ሽግግር መደረጉን የሚያመላክቱ አስተያየቶች ሲሰጡ ቆይተዋል። በጠቅላይ ሚኒስትር መለስ ዜናዊ የቀብር ስነ ስርዓት ላይ የተናገሩት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሱዛን ራይስ ከነዚህ አንዷ ናቸው። በዚህ የሐዘን ቀን በተለይ ፕሬዝደንት ግርማን ተጠባባቂ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንና ሌሎች የመንግስት መሪዎችን ለዚህ አሳዛኝ ክስተት ለሰጡት የሚያኮራና ሕገ መንግሥቱን የተከተለ ምላሽ ለማመስገን እፈልጋለሁ። የኢዴፓ ዋና ጸሐፊ አቶ መስፍን መንግስቱ ግን የውጭ ዓለም ከመንግስት መግለጫ አንጻር የተለወጠ ሁኔታ መኖሩን የተገነዘበ አይመስለኝም ብለዋል። የጠቅላይ ሚኒስትሩን መሞት ተከትሎ ወይም መንግስት የጠቅላይ ሚኒስትሩ ሞት ይፋ ባደረገበት ወቅት ምክትል ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩን ተክቶ አገሪቱን የሚመሩ መሆናቸውን ሚኒስትሮች ምክር ቤት ግልጽ አድርጓል። የውጭ ሀገር ሰዎች፣ የውጭ መንግስታት ይሄን በደንብ ሰምተዋል። ስለዚህ ጠቅላይ ሚኒስትሩ በሌላ ጠቅላይ ሚኒስትር ተተክተዋል ብሎ ሳያስበው አልቀሩም የምል ግምት ነው ያለኝ። በኋላ ግን ቀደም ስል በተገለጸው መልክ ሳይሆን መቅረቱንና ምክትል ጠቅላይ ሚኒስትሩ በጊዜዊነት ፓርላማው እስከሚሾማቸው ድረስ ጠቅላይ ሚኒስትሩ ያገለግላሉ ከተባሉ በኋላ ተመልሶ ቀደም ስል በነበራቸው ስልጣን እንዲጠሩ የማድረጋቸውን ጉዳይ ወይዘሮ ሱዛን ራይስ መሆነ ሌሎች የአሜሪካ መንግስት ባለስልጣኖች፣ እንዲሁም ሌሎች ተመልካቾች ምናልባት አልተረዱም ይሆናል። ይሄን ባለመረዳታቸው ምክንያት የመነጨ አስተያየት እንጂ ሌላ ያለ አይመስለኝም። አሁን ባለው ተጨባጭ ሁኔታ ጠቅላይ ሚኒስትሩ አልተተኩም፣ ይሄ ግልጽ ነው እና ይሄን በደንብ አልተረዱም ይሆናል የሚል ግምት ነው ያለኝ። ሰላሳ ስድስት አባላት ያሉት የኢህአዴግ ስራ አስፈጻሚ ኮሚቴ በዛሬው ሁለት ስብሰባ አካሂዷል። ይህ ዘገባ እስከተጠናቀረበት ሰዓት ግን ስለ ስብሰባው ይዘትና ውጤት በይፋ የወጣ መግለጫ የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።